موسيقى <applause> okay, በድንገተኛ ህመም ህይወቱ ያለፈው የአቶ ብዙአየነ ኃይለማርያም ይፍጠር የቀብር ስነ ስርዓት ሐሙስ ይፈጸማል። ብዙአየነ ኃይለማርያም ይፍጠር ትግራይ ክልል አድዋ ልዩ ስሙ እንዳ ሚካኤል የተባለ ቦታ ከአባቱ አቶ ኃይለማርያም ይፍጠርና ከእናቱ ወይዘሮ አወጣሽ ገብረ ሚካኤል በኢሮፕያውያን አቆጣጠር ሚያዝያ 2 ቀን 1963 ዓ ም ተወለደ። አንደኛና ሁለተኛ ደረጃ ትምህርቱን ባድዋ ንግሥተ ሳባ ትምህርት ቤት የተማረ ሲሆን በትምህርቱ ሁልጊዜም ከፍተኛ ውጤት የሚያመጣ የተሻለ ቦታ ይደርሳል ተብሎ በአካባቢው በመልካም ከሚታዩ ተማሪዎች መካከል አንደኛው ነበረ በ1981 ዓ ም 12 ኛ ክፍል መልቀቂያ ፈተናን ከፍተኛ ውጤት በማምጣት ከ1981 ዓ ም እስከ 1984 ዓ ም በወቅቱ አምቦ እርሻ ኮሌጅ በአሁኑ ወቅት አምቦ ዩኒቨርሲቲ በግብርና ተምሮ ተመርቋል። ከኮሌጅ ምርቃት በኋላም ብዙም ሳይቆይ ወደ ሱዳን ካርቱም ለተሻለ ህይወት ያመራው ቡዛየነ ለአስር ዓመታት የተለያዩ ስራዎችን በመስራት ሱዳን የቆየ ሲሆን አውስትራሊያ የሚኖሩ ባለቤቱ ወይዘሮ አስቴር ተስፋዬ ጋር ትዳር መስርቶ በ2004 ዓ ም ኑሮውን ሜልበርን አውስትራሊያ አደረገ። ለትምህርት ካለው ጥልቅ ፍቅር እየሰራ ለመማር ካለው ፍላጎት አውስትራሊያ በመጣ ብዙም ሳይቆይ ቪክቶሪያ ዩኒቨርሲቲ በመግባት አካውንቲንግ ዲፕሎማ የወሰደ ሲሆን ከዲፕሎማ በኋላም ቪክቶሪያ ዩኒቨርሲቲ ተመልሶ በመግባት በአካውንቲንግ ዲግሪውን ወስዷል። እድሜ 21 ዓመት የሞላው ተመስገን ብዙ አየነህ የሚባል አንድ ወንድ ልጅ አባት የሆነው ብዙ አየነህ የተለያዩ ድርጅቶች ውስጥ ተቀጥሮ የሰራ ሲሆን ከልፈቱ በፊት የግል ስራ ሲሰራ ቆይቷል። ፍጹም ቅን ጥሩ ስነ ምግባር ያለው ደግና ሰውን ሁሉ እኩል የሚመለከተው ብዙ አየነህ እውነትን ፊት ለፊት የሚጋፈጥ ሰዎችን በመርዳትና በማገዝ የሚታወቅ በማኅበራዊ ሕይወቱ ከሁሉም ሰው ጋር ተግባቢ በሕይወቱ ለብዙ ሰዎች አርያ ተደርጎ የሚነገርለት እንደሆነ ከልጅነት ጀምሮ የሚያውቁት በአንድ አካባቢ አብረውት ያደጉት አቶ ኬኔዲ ገብረ ኢየሱስ ይናገሩለታል ብዙ አየነህ ጎረቤቴ የታላቁ ወንድሜ ጓደኛ ነው። የትምህርት ሰው ነው። በልጅነቴ በትምህርት እንደበረታ የሚያበረታታኝ ነበረ ሜልበርን ውስጥ ዳግመኛ ተገናኘን ጥሩ ወዳጆችም ነበረን ወደ ጋራ ትዝታችን ወደ ልጅነት ዘመናችን ብዙ ጊዜ ተመልሰን እንጨዋወትም ነበረ ድንገተኛ አልፈቱ አስደንግጦኛል አሳዝኖኛልም ሰው አክባሪ መልካም ሰው ነው ንስ ማርያም ቤተ ክርስቲያን በተቋቋመበት ጊዜ በሰበካ ጉባኤ ውስጥ ይሰራ ነበረ ቤተ ክርስቲያን እንድትቋቋም ትልቅ አሻራውን ያሳረፈ ዘላለማዊ ስሙን በመልካም ያጻፈ ከበጎ ተግባሩ መካከልም አንደኛው ነው ሲሉ ስለ አቶ ብዙ አየነ ይናገራሉ። እኔና አቶ ብዛየነ ሀይለ ማርያም ይፍጠር የምንተዋወቀው ያው ገና ሕፃን እያለሁ ማለት ነው። ጎረቤት ላሞች ነን አብረን አደግነ። ከዛ ጀምሮ ነው የማውቀው። ታላቅ ወንድሜ ጓደኛሞች ነበሩ እና ከኔ ጋር ብዙ ቅርበት ብዙ እንትን አልነበረም። ሞርቱ ውቃችን የመጣው እዚህ አውስትራሊያ ከመጣን ነው። እዛ ግን የሱ ታናሽ ወንድሜ ጓደኛ ስለነበረ በዛ አውቀዋለው። ያው የትምህርት ሰው ነበር፣ ትምህርቱን ይከታተላል፣ ዲሲፕሊንድ ነው። ብዙም ነገር ስለምግባሩ ምግባሩ ጥሩ የሆነ ሰው እኛንንም የሚያበረታታን እንድናጠና ብዙ እንድንሰራ ያበረታታን ነበር፣ በጊዜው ማለት ነው። እና እዚህ ስመጣ ግን በተለይ ይሄ አካውንቲንግ ፕራክቲስ ከጀመርኩ በኋላ እና ከዛ በፊትም የተወሰነ ጊዜ ተገናኝተናል። ልጅነቱ እናወራለን። ብዙ ነገሮች አብረን እንትን የምንላቸው ነገሮች አሉ ስለ ፋሚሊ ኦልሞስት 300 ሜትር አይሆንም ከኒኔ ቤት እና ወደ እነሱ ቤት ማለት ነው። እና ቅርብ ለቅርብ ነው ያደግነው። እና በዚህ መሰረት ብዙ ነገሮች የምናወራቸው የቤተሰብ ጉዳዮች ነበሩ ብዙ ጊዜ የምናሳልፈው። ያው የኔ ጓደኞች፣ የኔ ወንድሞች እናወራለን። ስለ ወንድሞቹ፣ ስለ እህቶቹ እናወራለን። እና ብዙ ጊዜ ግን ትዕግስተኛ ሰው፣ በጣም ጸባየኛ ሰው፣ የማይነካ ሰው፣ አክባሪ ነበር ብዬ ነው የማስበው። መጀመሪያ ስትጀመር እንደ ማንም ሰው እንደዚህ በድንገት እንትንሰ በጣም የሚያስደነግጥ ነገር ነው የብዛየን እንዴት ነው። ኮሚኒቲው ውስጥ ጥሩ ስብ ነበረው፣ ጥሩ ህብረተሰብን ያስተባብር ነበር እና ኮሚኒቲው ጠቅላላ ይጎዳል። አሁን የማርያም ቤተክርስቲያን የሚባል አለ አይ ቲንክ ካልተሳሳትኩ ወደ 2008 2009 አካባቢ ነው የተገዛ በፈረንች እዛ የሰበካ ጓ የሆነ ብዙ ደክሞ ቸርቹ እንዲገዛ ካደረጉ ሰዎች አንዱ ነው። ይሄ ደግሞ ለሁሌም ሀውልቱ ነው። ሜልበርን ውስጥ የሚኖር ቤተክርስቲያን ነው ማለት ነው እና እዛ ቤተክርስቲያን ውስጥ እንደ ሰበካ ጓ ሆኖ ተመርጦ ቀና ላይት ብለው ህንፃው እንዲገዛ ያደረጉ ሰዎች አንዱ ካልተሳሳትኩ የሂሳብ ክፍል ኃላፊ እሱ ነበረ። እንዲሁ ስትሰማ በጣም የሚያስደነግጥ ነው በጣም የሚያሳዝን ነው እና ወንድም ማጣት ማለት ነው። እንደዚህ አብረህ እንትን ያደግበት ሰው በሰው ሀገር መጥተህ የምታውቀው ሰው ማግኘት ጥሩ ነገር ሲሆን ስታጣው ደግሞ የማሰጣጣ ብዙ ነው ብዙ የሚያሳዝን ነገር ነው። አሟሟቱ ጀምሮ እኔን ማጣት ለቤተሰቦች የነበረው ተስፋ ለልጁ ለሚስቱ የነበረው እንትን ያ ሁሉ አሁን የለም። ያንን ባዶነት ይመጣል። ያ በጣም የሚያሳዝን ነገር ነው። በጣም ነው የተሰማኝ። በጣም ነው ያዘንኩት። በሆነ ሁኔታ እንደዚህ አይነት ጥሩ ሰው ማጣት ከኮሚኒቲው ቀላል እንዳልሆነ ይገባኛል። ላለፉት 33 ዓመታት አውስትራሊያ ውስጥ የኖሩት አቶ ልዑል ፍስሐ ብዙ አየንህንም አውቀው ወደ አውስትራሊያ ሲመጣ አውሮፕላን ማረፊያ ባለቤቱን አጅበን ልንቀበለው ሄደን ነው። ከዛን ቀን ጀምሮ ለረጅም ዓመታት በቅርበት አውቀዋለሁ። ታታሪ፣ ቅን፣ ለዕውቀት የሚጣጣር በኮሚኒቲ ውስጥ ሁልጊዜም ከመጀመሪያው ረድፍ የሚሰለፍ ላመነበት ዓላማና ስራ ትጉህና ቀኛ ነው ሲሉ ስለ ረጅም ጊዜ ጓደኛቸው ነግረውናል። የምንተዋወቀው በ1990 ዘጠናዎቹ መጀመሪያ አካባቢ እኔ እዚህ ቀደም ብዬ የነበረ ከሱ በፊት እዚህ ሀገር የመጣሁት ትንሽ ኮሚኒቲ እንደመሆናችን መጠን ሲመጣ ከአቀባበሉ ጀምሮ ኤርፖርት ድረስ ሄጄ የነበረ የተቀበልኩት። እንደዚህ ነው የምንታወቀው በጣም ታታሪ ቅን ለእውቀት የሚጣጥር እዚህ ሀገር እንደመጣ ቀጥታ መጥቶ ወደ ትምህርት ነበረ የተቀላቀለው። ከዛም በኋላም ደግሞ በተለያዩ የስራ መስኮች ተሳትፎ ይሰራ ነበረ። በማህበር አገልጋሎቶችም እንደዚሁ በኮሚኒቲ የስራ አመራር፣ በቤተክርስቲያንም የሰበካ ጉባኤና የህንፃ ኮሚቴ በመሆን ለረጅም አመታት ያገለገለ በጣም ሐቀኛ ላመነበት አላማ ለያዘው ስራ ትጋት የሚሰራ በጣም ትልቅ ሰው ትልቅ ሰው ነበረ። በጣም ትልቅ ሰው። በዚህ ላይ ደግሞ በጣም ከሚያስገርመኝ ለየት ያለ ባህሪው ደግሞ ለእውቀት የሚሰጠው ግምት ከፍተኛ በመሆኑ በየጊዜው ትምህርት ሲጀምር በተለይም እኔም ደግሞ ቀደም ብዬ ትምህርት ጀምሬ ስለነበረ እኔን እየጠየቀ እንዴት ባደርግ ይሻላል? ምን አይነት ትምህርት መማር ይሻላል? እንዴት ባደርግ ይሻላል? እያለ ራሱን ለማሻሻል ሲያደርግ የነበረ ጥረት ሁሌም ለኔጋ በጣም ገራሚ ነው እና ቱብዛየነ በጣም አንድ ምርጥ ምርጥ ዜጋ፣ ምርጥ ቤተሰብ አባት፣ ምርጥ ወንድማችን ነበረ ብዬ ነው ልገልጸው የምችለው። እግዚአብሔር እኛን ሲፈጥረን ሞት የምናውቀው ነገር ነው፣ ግን ሞት ሁሌም መንገዳችን ነው። የአሟሟት ሁኔታ በጣም ነበረ ሾክ ያደረገኝ። ምክንያቱም ምንም አንድ ቀን እንኳን ታሞ እግዚአብሔር ይማረው ሳንለው እንደዚህ መሆኑ መቼስ የእግዚአብሔር ትእዛዝ ነውና እንቀበለዋለን። ሀዘኑ ግን እጅግ በጣም ጠልቅ ነው። ለባለቤቱ ለወይዘሮ ማመት ብርሃነ እንዲሁም ለልጁ እንዲሁም ደግሞ ለመላው ቤተሰብ እና እንዲሁ እርሱን ለሚያውቁት ወንድሞችና እህቶች እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናን ነው። መላው የአቶ ቡዛየነ ኃይለማርያም ይፍጠር ጸሎተ ፍትሃት በቅድስተ ማርያም ቤተ ክርስቲያን ሐሙስ ሜይ 29 ቀን 2005 ዓ ም ጠዋት ከ9 ኤም ጀምሮ ከተከናወነ በኋላ የቀብር ስነ ስርዓቱ ይፈጽማል። ኤስቢኤስ ሬዲዮ ለአቶ ቡዛየው ኃይለ ማርያም ይፍጠር ባለቤት፣ ልጅና ቤተሰብ ወዳጆች ሁሉ መጽናናትን ይመኛል። ለኤስቢኤስ ሬዲዮ ኤልያስ ቁዲሳ ቪክቶሪያ።